የፕሮግራሙ ጤና አዘጋጅና አቅራቢው ሰለሞን አባተ ጤና ይስጥልኝ። ክቡራትና ክቡራን በጤና ሰንበታችኋል? እሰይ፣ አሁንም አብዝቶ ጤና ይስጥልኝ። በዛሬ የጤና ዝግጅቴ የትናንቱን የቲቢ ቀን የሚመለከት ዘገባ ነው የያዝኩላችሁ። ትናንት እሁድ መጋቢት 15 የዓለም የቱበርክሎስስ ወይም ቲቢ ቀን ሆኖ አልፏል። ቲቢ በዓለማችን ላይ የሰው ልጅ ጠላት ሆነው ከተንሰራፉ ደዌዎች አንዱ ሲሆን በየዓመቱ ወደ አንድ ሚሊዮን ተኩል ሰው ይጨርሳል። በየዓመቱ ደግሞ ዘጠኝ ሚሊዮን ሰው ቲቢ አምጪውን ህዋስ ከአየርና በንክኪም እያገኘ ቲቢ በሰውነት ውስጥ ያለውን ሰው ይቀላቀላል። ቲቢ ከሚያስከትለው ጉዳት ታዲያ እጅግ የበዛው እጅ የሚደርሰው በድሃ ሀገሮች ላይ ነው። መጋቢት 15976 ዓ ም በኢትዮጵያ አቆጣጠር ነውም ነግሮ ጀርመናዊው ሳይንቲስት ዶክተር ሮበርት ኮች ማኮባክቴሪየም ቱበርክሎሲስ የሚባለውን ተውሳክ አገኙና ሳምባ ነቀርሳ እየተባለ ሲጠራ የቆየውን ትኩሳት፣ ደም የቀላቀለ ሳልና የበረታ ድካም የሚያስከትለውን በሽታ የሚያመጣው ምን እንደሆነ ታወቀ። ከዚያ ቀን ጋር ተያይዞ የተባበሩት መንግሥታት ድርጅት ባሳለፈው ውሳኔ መሠረት ቲዩበርክሎሲስ የሚያስከትለውን ችግር አጉልቶ ለማሳየትና በዓለም ዙሪያ ቲቢን ለመከላከልና ለመቆጣጠር እየተደረጉ ያሉ ጥረቶችን ለማሳደግ ታስቦ ዕለቱ የቲቢ ቀን ሆኖ እንዲውል ተደረገ። ስለ ቲቢ ስንነጋገር ሰው ማወቅ ያለበት አምስት አበይት ጉዳዮች ብሎ የዓለም የጤና ድርጅት የዘረዘራቸው አሳሳቢ አካባቢዎች አሉ። ቲቢ ባክቴሪያ መጣሽ ሆኖ በአየር በቀላሉ ይተላለፋል። የዓለም የጤና ድርጅት እንደሚለው የሳምባ ቲቢ ያላቸው ሰዎች በሚያስሉበት፣ በሚያነጥሱበት ወይም አክታቸውን በየቦታው በሚያስወግዱበት ጊዜ ጀርሞቹ በቀላሉ ከአየሩ ጋር ይቀላቀላሉ። ከእነዚህ ጀርሞች እጅግ ጥቂት መጠን ያላቸው ወደ ጤነኛ ሰው ከገቡ በቲቢ ለማስያዝ በቂ ናቸው። ቱበርክሎዝስ በዓለም ዙሪያ ለሕክምና አዳጋች እየሆነ ነው። ላንሴት የሚባለው የሕክምና መጽሔት ባለፈው ነሐሴ ውስጥ ባወጣው ትሙ ያሰፈረው የጥናት ውጤት የሆነ ጽሑፍ ይህ የመግደል አቅሙ ከፍተኛ የሆነ በሽታ ከጊዜ ወደ ጊዜ ለሕክምና ልበገር እያለ ከመምጣቱ በተጨማሪ ወጪውም በከፍተኛ ሁኔታ እያደገና ውድ እየሆነ መምጣቱን አመልክቷል። ምንም እንኳ ቲቢ በሕክምና መዳን የሚችል ችግር ቢሆንም የታካሚውን መድኃኒቱን በስርዓቱና አደብ ገዝቶ በጽናት መከታተልን ይጠይቃል ለተራዘሙ ወራት የሚወሰዱ የተለያዩ መድኃኒቶችን መከታተል ያስፈልጋልና ከተስተጓጎለና ከተቋረጠ ግን መድኃኒቱን ፈጥኖ ለመልመድና ለሕክምናውም ላለመበገር ቅርብ ነው ፍሎሮኩዊኖሎንስ ለተባሉ እና በተጨማሪም ለአንድ በደም የሚሰጥ መድኃኒት አይበገሬ የሆነ ኤክስዲአርቲቢ የሚባል አይነት መፈጠሩ የዛሬ ሰባት ዓመት ለመጀመሪያ ጊዜ ታውቋል ለንደን እንግሊዝ ውስጥ የሚንቀሳቀሰው ኦላሎ ፕሮጀክት ሃላፊ ዴቪድ ባራት እንደሚሉት ቲቢ ዛሬ ለመጋፈጥና ለማሸነፍ አስቸጋሪ እየሆነ ነው። ብዙ መድኃኒቶች አይበገር የሆነው ቲቢ ስርጭት መጠን ባለፉት ዓመታት ውስጥ እያደገ ነው። አገልግሎታችንን ስንከፍት ያሰብነው ለስድስት ወራት የሚዘልቅ ሕክምና ለሚፈልጉ የተወሰኑ ህሙማን ብቻ ነበር። አሁን ወደ እኛ እየተመሩ ከሚመጡ አስራ አራት ሰዎች አስራ ሶስቱ ለህክምና የማይበገረው የቲቢ አይነት ያላቸው ናቸው። የለንደን ዩኒቨርሲቲ ኮሌጁ የቲቢ ምርምር ባለሙያ ኢብራሂም አቡበከር ደግሞ ይህ ለህክምናና ለመድኃኒት የማይበገር ቲቢ በመተላለፍ ሊገኝ እንደሚችል ነው የሚናገሩት። ምስራቅ አውሮፓን በመሳሰሉ አካባቢዎች የቲቪ ህክምና ጀምረው ከማያውቁ ሰዎች አንድ ሶስተኛ የሚሆኑት ለህክምና የማይበገረው ኤምዲአር ቲቪ እየታየባቸው ነው። ይህም ማለት ደግሞ ይህ አይነቱ ቲቪ ህክምናን በማስተጓጎል ብቻ ሳይሆን በመተላለፍም ይመጣል ማለት ነው። ቲዩበርክሎስስ ዓለም አቀፍ አደጋ ነው። ቲቢ በየአመቱ አንድ ሚሊዮን ተኩል ሰው ከመግደሉ በተጨማሪ ድሮ በሕክምና ይድን የነበረው ዛሬ ለሕክምናው እጁን የማይሰጥ መሆኑ፣ ድሮ የድሃ በሽታ የነበረው ዛሬ አውሮፓና አሜሪካንም እያሰጋ መሆኑ የከበደ ዓለም አቀፍ ወረራ እንዲሆን አድርጎታል። በዓለም የጤና ድርጅት መረጃ መሠረት በአውሮፓውያኑ 2011 ዓ ም የዛሬ ሁለት ዓመት ማለት ነው። ዘጠና ሁለት የታመሙ ሰዎች ዩናይትድ ስቴትስ ውስጥ ተገኝቷል። በዚሁ ዓመት እንግሊዝ ውስጥ አራት መቶ ለመድኃኒትና ለሕክምና የማይበገር ቲቢ ኤምዲአር ቲቢ ያላቸው ሰዎች በሕክምና ተቋማት ውስጥ ተመዝግበዋል። ይህ ቁጥር ደግሞ በቀደመው አመት ከነበረው የ26 ከመቶ እድገት አሳይቷል። የሰውነታቸው የተፈጥሮ መከላከያ ደካማ የሆኑ ሰዎች ለቲቪ ይበልጥ የተጋለጡ ናቸው። በተለይ ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ወይም የኤድ ስሙማን እንዲሁም በተለያዩ ሌሎች ምክንያቶች የተፈጥሮ መከላከያ አቅም መዳከም ያለባቸው ሰዎች ናቸው። በአብዛኛው የሚጎዱት በኤድስ ምክንያት የሚደርሰውን ሞት በግንባር ቀደምትነት የሚያስከትለው ቲቢ ነው። በዓለም ዙሪያ ለሚከሰተው ቲቢ ከሀያ ከመቶ በላይ የሚደርሰው በአጫሾች ላይ እንደሆነ ደብሊው ኤች ኦ ይናገራል። ለሕክምና የማይበገረው ቲቢ አጠቃላይ የጤና አገልግሎትና ተቋማትን ወደኋላ ይጎትታል። ይህ የቲቢ አይነት በቤተሰቦችና በማኅበረሰቦች መካከል ፈጥኖ ሊሰራጭ የሚችልና ሕክምናውም የተራዘመና ውድ በመሆኑ ምክንያት በአጠቃላይ የጤና ተቋማቱ ህልውናና ሌሎች የህመም አይነቶችና የጤና አጠባበቅ ስርዓትን ጨምሮ በሕክምናውም ጥራት ላይ የከበደ ጫና ሊያሳድር ይችላል። የቲቢ ችግር ዘርፈ ብዙ መዘዘ ብዙ እየሆነ ነው። የሚሌኒየሙ የልማት ግቦች ከያዛቸው አበይት አጀንዳ አንዱ ቲቢና ሌሎችም ገዳይ በሽታዎችን በ2015 ዓ ም ማቆምና ጉዟቸውንም መቀልበስ መጀመር ነው። አሁን ከተደቀነው ፈተና ጋር ግን ይህንን ማድረግ ይቻል ይሆን? ለማንኛውም እስከ ሚሌኒየሙ የልማት ግቦች አንድ ሺህ ቀናት የሚል ዘመቻ ትናንት መጋቢት 15 ቀን ስዋዚላንድ ላይ በተባበሩት መንግስታት ድርጅትና ቲቢን እናቁም በሚባለው የአጋርነት መርሃ ግብር ተጀምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንና የዓለም የጤና ድርጅት የአፍሪካ ዳይሬክተር ሉዊስ ሳምቦ መንግስታትና አጋሮች ቲቢን ለመከላከልና ለመቆጣጠር ያላቸውን ቁርጠኝነት እንዲያጠናክሩ ጠይቀዋል። ሌሎችም በርካታ ክንዋኔዎች ተካሂደዋል። ሰሞኑን እኛም ከሰሞኑ በሌሎች ዘገባዎች እያነሳን እናያቸዋለን። ኢትዮጵያ ለቲቢ በእጅጉ ተጋላጭና ተጎጅም ከሆኑ ሀገሮች አንዷ ነች። አሁን ያለችበትን ሁኔታና ጋዜጠኞች እያከናወኑ ስላሉት ተግባር እንዲያጫውተኝ ወደ አዲስ አበባ የጤና ጋዜጠኞች ኢኒሽቲቭ ደውዬ ሊቀመንበሩን ነዋይ ጸጋዬን አነጋግሬ ነበር። የዘንድሮው የዓለም የዕድስ ቀን የታሰበውና እየታሰበም ሰሞኑን የሚቀጥለው መስኮቶችን በመክፈት ቲቢን እንከላከል በሚል መርህ መሆኑን ነግሮኛል። ጋዜጠኞቻችን በሚሰሩበት ተቋም ቲቪ ዴይን በተመለከተ ከቀኑ በፊትም በቀኑ አካባቢ አስቀድመው ስለ ቲቪ እና ከእሱ ጋር በተያያዘ ያሉ ነገሮችን ዘግበዋል። ምንድን ነው የሚመስለው ለመሆኑ አሁን ያለው የቲቪ ሁኔታ ኢትዮጵያ ውስጥ? የዓለም ጤና ድርጅት ወይም ደብሊችው ያወጣው ኢትዮጵያ ከፍተኛ የቲቪ ሃይ በርደን ካንትሪ የሚባሉት ውስጥ አንዷ ናት። ከሀያ ሁለት ሀገሮች እሱ ካስቀመጣቸው ውስጥ ኢትዮጵያ በዘጠኛ ደረጃ ላይ ትገኛለች። በጣም ተስፋፍቶ የሚገኝባት ማለት ነው። ነውው ካሉባቸው በጣም ከተስፋፍቶባቸው ሀገሮች መካከል ከአፍሪካ ደግሞ ስድስተኛ ደረጃ ይዛለች። ኢትዮጵያ ውስጥ የቲቪ በሽታ መስፋፋቱን የሚያሳይ ነው። ሌላው የዓለም ጤና ድርጅት እንደሚለው በአንድ ዓመት ውስጥ በቲቪ ሊታመም ይችላል ተብሎ ከሚጠበቀው ከመቶ ሺህ ህዝብ መካከል ሁለት መቶ ሀምሳ ስምንቱ ቲቪ ያለባቸው ናቸው ብሎ ይገምታል። እነዚህ ኢንሲደንስ ሬት የሚሏቸው አንዱ አስጊ በሽታ ከሚባለው ውስጥ እሱ ነው የሞት መጠን ከፍተኛ እንደሆነ ያሳያል። ለዚህም ነው ኢትዮጵያ ውስጥ የእድገትና የትራንስፎርሜሽን እቅድ የሚባለው ውስጥ ተካቷል። ይሄን ነገር ለመቅረፍ ገዳይ በሽታ ነው። ኢትዮጵያ ብዙ ሰዎች የሚያዙበት በሽታ እንደሆነ ተነግሯል። ዘመቻው ቀጥሏል። ነዋይን ለጊዜው አመሰግናለሁ። በሌላ ሰፋ ባለ ዝግጅት ሰፋ ካሉ መረጃዎቹና ቁም ነገሮቹ ጋር ይመለሳል። ዛሬ ቲቢን በመከላከልና በመቆጣጠሩ ስራ ውስጥ ያለው ትልቁ ፈተና የገንዘብ ጉዳይ ነው። የዓለም ድንገት ቀውስ ውስጥ መግባትና የባለጠጎቹን መደየት በጤናው ዘርፍ ተይዞ የነበረው ግስጋሴ እየገታው መሆኑ ይታወቃል። ለመሆኑ ምን ይሻላል? ገንዘብ ገንዘብ ገንዘብ እጅግ አስፈላጊ ነው። ዛሬ መገኘት ከነበረብን ስፍራ እጅግ ወደኋላ ቀርተን ነው ያለ ነው ተጨማሪ ንዋይ ማፍሰስ ያስፈልገናል እየተበላሸ የሚሄደውን ሁኔታ ለመቀልበስ። በተለይም ደግሞ የበረታውንና እየጠነከረ የሚሄደውን ብዙ መድኃኒቶችን መቋቋም የሚችለውን ቲቪን ለማቆብ ካሰብን በአውሮፓውያኑ አቆጣጠር በ2011 ዓ ም ከኤች አይ ቪ ኤድስ ጋር ባልተያያዘ ሁኔታ ከ11 ሺህ እስከ 21 ሺህ የሚሆን ሰው ኢትዮጵያ ውስጥ በቲቪ ብቻ ሞቷል። በደብሉ ኤች ኦ መረጃ መሠረት በዚያው ዓመት ከ160 እስከ 280 ሺህ የሚሆን ሰው ለቲቪ እንደ አዲስ ተጋልጧል ወይም ተይዟል። መስኮቶን ካልከፈቱ ቲቪ ይመጣዎታል፣ ትኩሳትና ሞትን ያስከትልብዎታል። መስኮቶችን ይክፈቱ። ብርድ በመስኮት አይገባም። የሚማታ ብርድም የለም። ይልቅ መስኮቶችን ይክፈቱና ቲቢን ይከላከሉ። መስኮቶችን በመዘጋጋት ለራሶም ለሌሎችም ጠንቅና ነቀርሳን አያስከትሉ። መስኮቶችን ይክፈቱ፣ ጤና ይሁኑ።